የዞን ዘጠኝ አምደኞች የዓለም አቀፍ የመገናኛ ብዙሃን ነጻነት ተሸላሚ ሆኑ። በኒውዮርክ ዋና መቀመጫውን ያደረገው የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የዘንድሮ የመገናኛ ብዙሃን ነጻነት ተሸላሚዎቹን ይፋ ሲያደርግ ዞን ዘጠኞችን በድረገጽ አማካኝነት የመናገር ነጻነት እንዲስፋፋ ላበረኩት አስተዋጽኦ ተሸላሚ ናቸው ብሏል። ሳሌም ሰለሞንና ሄኖክ ሰማጊዜር ያጠናቀሩትን የዚህን ዘገባ ዝርዝር እነሆ። ዞን ዘጠኝ በድረ ገጽ የህገ መንግስታዊ መብቶች እንዲከበሩ የሚያቀነቅኑ የዘጠኝ ወጣቶች ስብስብ ሲሆን በጸረ ሽብር ህጉ ህዝብን በማነሳሳት ክስ የተመሰረተባቸው ቡድን ናቸው። ሁለቱ ጸሐፊዎች በፍትህ ሚኒስቴር ክሳቸው ተቋርጦ የተፈቱ ሲሆን አራቱ አሁንም በስር ይገኛሉ፣ ሶስቱ ደግሞ በስደት ላይ ናቸው። ዓለም አቀፉ የጋዜጠኞች ተሟጋች ቡድን ሲፒጄ ለእነዚህ ወጣት የኢንተርኔት የመናገር ነጻነት ተሟጋቾች ከሌሎች ሶስት ጋዜጠኞች ጋር ዓለም አቀፋዊ ሽልማቱን የሰጠው መረጃ ለማድረስ በጀግንነት በሙያቸው ላበረከቱት አስተዋጽኦ ነው። ሽልማቱ የዞን ዘጠኝ ጸሐፊዎች ፊዎችን ስራ እውቅና ይሰጣል። ከዚያም ባለፈ በአፍሪካ የማህበረሰብ የመገናኛ ብዙሃን ድረገጾች የመናገር ነጻነትን ለማስፋፋት የሚጫወቱትን ወሳኝ ሚና ያጎላል። በየሀገሮቹ ሁሉ መረጃዎቹን ለህዝብ ለማድረስ ድረገጾች ድርሻ አላቸው። ሱ ቫለንታይን የሲፒጄ የአፍሪካ መረጃ አጠናቃሪ ናቸው። ከዞን ዘጠኝ በተጨማሪ ማሌዥያዊው ካርቱኒስት ዙናር፣ ፓራጓዩ ጋዜጠኛ ካንዲዶ ሩዌዝ እና ሶሪያዊው ቡድን ራቃ ናቸው የዘንድሮ ተሸላሚዎች። ሁሉም በዓለም አቀፍ ደረጃ የመረጃ ነጻነት የመናገር ነጻነት የመገናኛ ብዙኃን ነጻነት እንዲከበሩ የሚሰሩ ባለሙያዎች ናቸው። ዘላለም ክብረት በቅርቡ ከእስር ከተፈቱት የዞን ዘጠኝ ጸሐፊዎች አንዱ ነው። በጣም ደስ ይላል። ትራዲሽናል ሚዲያው አልፎ ኒው ሚዲያ የሚባለው ሪኮግናይዝ ማድረጉ ራሱ በጣም አንድ ትልቅ ነገር ነው ብለን እናስባለን። በተጨማሪም ያው እኛ የሀሳብን የመግለጽ ነጻነትን ህገ መንግስታዊ መብት ነው ብለን አምነን ነው የኖር ነው የታሰር ነውም ከሀሳባችን ከመግለጻችን ባለፈ ምንም ስላደረግን አይደለም። ያን እውነታ ያረጋግጥልናል። የበለጠ በጣም ትልቅ ነገር ነው። በተለይ በታሰሩት ወንድሞች አሁንም አሉ አራት ወንድሞቻችን እንደታሰሩ ነው። በውጭ ሀገር በግዞት ያሉ ሶስት ጓደኞች አሉት። ስለነሱ ሲባል በጣም ብቻ ድካማቸውን፣ አሁን እያለፉበት ያለው ስቃይም ዋጋ እንደመክፈል ነው ብዬ ነው የማስበው መልካም ነገር በኢትዮጵያ የመናገር ነጻነት ይከበር፣ ህገ መንግስቱ ይከበር በሚል የዞን ዘጠኝ የጦማር ጸሐፊዎች፣ ጥቅስ ስለሚያገባን እንጦምራለን በሚል በድረገጽ ያነሱት ብዕር ዛሬ ለሽልማት ቢያበቃቸውም አራቱ አሁንም በእስር ይገኛሉ። ስድስታችን ነበር የታሰርነው መጀመሪያ ሶስቱ ወዳጆቻችን በውጭ ሀገር የሚገኙ ነበሩ። በጊዜው አንድ ወዳጃችን አጊስራሌ ዜ ነበረ ነው እና አሁን በሐምሌ አንድ እኔ ዘላለም ክብረት እና ማህሌት ፋንታሁን በአጋጣሚ እንውጡ ተብለን ተፈተናል። ማህሌት ሐምሌ ሁለት ነው የተፈታችው። ከዛ ጊዜ ጀምሮ ደግሞ በስር ላይ የሚገኙ ጓደኞቻችን አሉ። እስካሁን አጥናፉ ብርሃኔ፣ በፍቃዱ ኃይሉ፣ አቤል አበላና ናትናኤል ፈለቀ እስካሁንም በስር ላይ ይገኛሉ። የእኛ ተፈታ እነሱ በእስር የሚቆዩበት አንዳችም ህጋዊ ምክንያት የለም። የኢትዮጵያ መንግስት የዞን ዘጠኝ ጸሐፊዎች የታሰሩት ከጽሁፋቸው ጋር በተያያዘ ሳይሆን በህቡ አመጽ ለማደራጀት አሲረዋል በሚል እንደሆነ በተደጋጋሚ ሲገልጽ ቆይቷል። ዘላለም ክብረት ለኢትዮጵያ መንግስት የሚከተለው መልእክት ያስተላልፋል። ህገ መንግስት ይከበርልን ነው አሁንም የምንለው እኛ ሁሌም ወንድሞቻችን እንዲፈቱ በውጭ ያሉ ወንድሞቻችንና እህሳችንም ሶሊያና ላይ የተከፈተ ክስ አለ። እሱም እንዲቋረጥ የሚፈልገው ህገ መንግስታዊም ሆነ ሌሎች ህጎች መሰረት ያደረገ ቤዝ የለውም ብለን ስለምናምን ነው። ህግ ይከበርልን ነው ሁሌም መንግስትን የምንጠይቀው ያው ልመና ናውሳል የዞን 9 የጦማር ጸሐፊዎች በሲፒጄ አመታዊ ሽልማት ካገኙ ኢትዮጵያውያን ሁለተኛ ይሆናሉ ማለት ነው። በ2011 ዓ ምህረት እንደ አውሮፓውያን ዘመን አቆጣጠር የአውራምባ ታይምስ ዋና አዘጋጅ ዳዊት ከበደ በሲፒጄ መሸለሙ ይታወቃል። ኢትዮጵያና ኤርትራ በአፍሪካ ጋዜጠኞችን በማሰርና በማዋከብ በማያስመሰግነው ዓለም አቀፍ ሰንጠረዥ ቀዳሚዎቹ በመሆን ይጠቀሳሉ።